ህወሀት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአደግ ምክር ቤት ጽሕፈት ቤት ዛሬ አስታወቀ። የህወሀት እርምጃ የድርጅት አሰራርና ዲስፕሊንን የጣሰም ነው ብሏል መግለጫው። መለስካቸው አመሃ ዝርዝሩን ይዘዋል። የኢህአዴግ ምክር ቤት ጽሕፈት ቤት ዛሬ በጽሁፍ ባሰራቸው መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓትና አንዳንድ አመራሮቹ በተደጋጋሚ በሚሰጧቸው መግለጫዎች ምክንያት ይህን መግለጫ ለማውጣት እንደ ተገደደ የሚገልጽ ይመስላል። መግለጫው እነዚህን ተደጋጋሚና ስህተት ናቸው ያላቸውን መግለጫዎች በተመለከተ በተለይ ኢህአዴግን ወደ ውህድ ኅብረ ብሔራዊ ፓርቲነት ለመለወጥ በሚደረገው ይለት እስከ ቅርብ ጊዜ ድረስ በግንባር ቀደምነት ሲመራው የነበረው ህወሓት አሁን አሁን እየወሰደ ነው ያለውን አቋም ይነቅፋል። እንዲያውም በተሳሳቱ መግለጫዎች ላይ መልስ መስጠት አስፈላጊ አይደለም በሚል እምነት ጉዳዩን በዝምታ ለማለፍ የተሞከረ ቢሆንም የተሳሳቱ መረጃዎች ተደጋግሞ ሲወጡ ችላ ማለት ደግሞ ሕዝቡ ውስጥ መደናገር ሊፈጥር የሚችል መሆኑን ግምት ውስጥ በማስገባት ለሕዝቡ ጠቅለል ያለ መረጃ መስጠት አስፈላጊ ሆኖ ተገኝቷል ሲል መግለጫው ይንደረደራል። አክሎም ህወሓት የሚሰጣቸው መግለጫዎች በሁለት መሠረታዊ ምክንያቶች ስህተት መሆናቸውን ይናገራል። የመጀመሪያው ስህተት የኢህአዴግን የአሰራር ዲስፕሊን የሚጥስ እንደሆነም ይዘረዝርና ይህ የዲስፕሊን ጥሰት እንዲታረም የጽህፈት ቤቱ መግለጫ ያስጠነቅቃል። ሁለተኛው ስህተት ነው የተባለው ደግሞ ከትናንት በስቲያ ህወሓት ያወጣውን የአቋም መግለጫ የሚመለከት ይመስላል። የምክር ቤቱ ጽህፈት ቤት መግለጫ ሕወሓት በተለያዩ መግለጫዎቹ ደጋግሞ የሚያነሳው ውህደቱ አህዳዊ መንግሥት ለመመስረት የታቀደ አስመስሎ ማቅረብ ነው። ፓርቲው ወደ አንድ ወጥ ፓርቲ በሚቀየርበት ወቅት ብሔር ብሔረሰቦችና ሕዝቦች የራሳቸውን በራሳቸው የማስተዳደር መብታቸው እንደሚገፈፍና ፌዴራላዊ ሥርዐቱ ፈርሶ አህዳዊ ሥርዐት እንደሚመሠረት አድርጎ የሚያቀርበው ሐሳብ ለማደናገሪያ ካልሆነ በስተቀር ለመከራከሪያ የሚሆን ተጨባጭ ነገር የለውም ብሎታል። የኢህአዴግ ውህደት የፌዴራሊዝምን ስርዓት የሚያፈርስ አድርጎ ማቅረብም ውሃ የሚቋጠር ክርክር አይደለም ሲል የህዋትን መግለጫ አጣጥሎታል። መግለጫው በመጨረሻም የውህደቱ ሂደት ሁሉም እህት ድርጅቶች የሚያውቁትና ከስምምነት ለመድረስ ሥራ እየተሠራ እንደቆየ አስታውሶ ሕወሓት ግን የውህደት አጀንዳውን አሁን ያለው የለውጥ አመራር በድንገት ያመጣው በሚመስል መልኩ ማቅረቡ ነው ሲል የህዋትን መግለጫ በጽኑ ነቅፎታል። የጽህፈት ቤቱ መግለጫ ወደፊት በድርጅቱ አሰራር መሠረት ከዚህ ጉዳይ ጋር በተያያዘ መረጃዎችን ለኢትዮጵያ ሕዝብ እንደሚያቀርብ ቃል ገብተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ